ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ኢትዮ ቴሌኮም በሁለት ግዙፍ የቻይና ኩባንያዎች ታግዞ ግልጋሎቶቹን ሊያሰፋ ነው። ከአንድ ሺህ በላይ አውስትራሊያውያን በኮሮና ቫይረስ ሳቢያ ለልፈተ ሕይወት በቁ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ኢትዮ ቴሌኮም በግዙፎቹ የቻይና ኩባንያዎች ታግዞ ግልጋሎቶችን ለማስፋት ተነስቷል። የኢትዮ ቴሌኮም ዋነኛ ሽርካ የሆነው ዜድቲኢ ከግዙፉ የቻይና ቴሌኮም ዋዌ ጋር ታክሎ 56 ነጥብ ሁለት ሚሊዮን ደንበኞች ያሉትን ኢትዮ ቴሌኮም እያገዙ ነው። ኢትዮ ቴሌኮም አዲስ በተጀመረው የፋይናንስ ዓመት መጨረሻ የደንበኞቹን ቁጥር ወደ 64 ሚሊዮን፣ የኢንተርኔት ተጠቃሚዎቹን ከ16 ነጥብ 2 ሚሊዮን ወደ 28 ነጥብ 5 ሚሊዮን ከፍ ለማድረግ ወጥኖ የሚገኝ ሲሆን ዜድቲኢ እና ዋዌይ የፎርጂ ኤልቲኢ ቴሌኮም ግልጋሎቱን በአዲስ ቴክኖሎጂ እንዲያሰፋ እገዛ ይሰጡታል። ከአንድ ሺህ በላይ አውስትራሊያውያን በኮሮና ቫይረስ ሳቢያ ለህልፈተ ሕይወት በክተዋል። ኒው ሳውዝ ዌልስ በዛሬው እለት በዳቦ የአንድ ነባር ዜጋን ሞት አክላ አራት ሰዎች ሕይወታቸውን በኮቪድ-19 ማጣታቸውን ተከትሎ ጠቅላላ የአውስትሬልያ የኮሮና ቫይረስ የሞት መጠን 1,003 ደርሷል። የሐምሳ ዓመቱን የዳቦ ነባር ዜጋ እልፈተ ሕይወት አስመልክቶ የምዕራብ ኒው ሳውዝ ዌልስ የወረዳ ጤና ዋና ኃላፊ ስኮት ማክሊልን የተሰማቸውን ጥልቅ ሐዘን ለሟች ቤተሰቦች ወዳጆችና፣ ለመላው ነባር ዜጎች ማኅበረሰብ አባላት ገልጠዋል። ይህ በእንዲህ እንዳለም ኒውሳውዝ ዌልስ በዛሬ ዕለት 1290 ነዋሪዎቿ በቫይረስ መጠቃታቸውን አስመዝግባለች። ይህም በየትኛውም የአውስትሬሊያ ክፍለ ሀገራት ውስጥ በአንድ ቀን ተመዝግበው የማያውቅ ነው። ኒው ሳውዝ ዌልስ በቫይረሱ ከተጠቁት ውስጥ 840 የሆስፒታል ህሙማን፣ 137 የጽኑ ህሙማንና 48 በአየር መተንፈሻ እገዛ እየተደረገላቸው ይገኛሉ። በሌላም በኩል የምግባረ ሰናይ ድርጅቱ ዌስሊ ሚሽን ሲድኒ ውስጥ በእጅጉ ቫይረሱ የተዛመተባቸው አካባቢ የተወሰኑ ነዋሪዎች በሕይወት ዘመናቸው ለመጀመሪያ ጊዜ እርዳታ ለመጠየቅ ግድ መሰኘታቸውን አመልክቷል። የሚሽኑ ዋና ስራ አስፈጻሚ ሬቨረንድ ስቲው ካሜሮን ተጥለው ያሉት ገደቦች እየተራዘሙ በሄዱ ቁጥር በርካታ የምዕራብና የደቡብ ምዕራብ ሲድኒ ነዋሪዎች ለችሮታ ጥየቃ እንደሚጋለጡ አሳስበዋል። የቪክቶሪያ ዋና የጤና ኃላፊ ክፍለ አገሪቱ ብርቱ ተግዳሮት ገጥሟት ያለች መሆኑን አሳሰቡ። ፕሮፌሰር ብሬት ሳትን በኮቪድ-19 የሚጠቁ ወጣቶች ቁጥር እየናረ መሆኑን ጠቅሰዋል። በቫይረሱ ከተጠቁት ውስጥ 170 ሕፃናት ዕድሜያቸው ከ9 ዓመት በታች ሲሆን 124 ዕድሜያቸው ከ10 እስከ 19 የሚገኙና 167 ዕድሜያቸው ከ20 እስከ 29 ያሉ መሆናቸውን ገልጠዋል። ቪክቶሪያ በዛሬ 273 ሰዎች በቫይረስ መጠቃታቸውን አስመዝግባለች። 52ቱ ቫይረሱ ከተዛመተባቸው ስፍራዎች አይደሉም። በአሁኑ ወቅት በመላው ቪክቶሪያ 85 ሰዎች በቫይረሱ ተይዘው ይገኛሉ። የታዝማኒያ እንደራሴ ፒተር ጋትዊን ቢሮአቸው ውስጥ እንዳሉ ታመው ወደ ሆስፒታል ተወስደዋል። ጥብቅ እንደ ራሴ ጀርሚ ሮክሊፍ ባወጡት መግለጫ አቶ ጌትዊን አስፈላጊው ምርመራ እንደተደረገላቸውና ለስጋት የሚያበቃ ሕመም እንዳልተገኘባቸው ገልጠዋል። አክለውም አቶ ጋትዊን ለማገገም የጥቂት ቀናት እረፍት እንደሚወስዱና የጤናቸውን ሁኔታ አስመልክተውም በዚህ ሳምንት ውስጥ ተጨማሪ ማብራሪያ እንደሚሰጡበት አስታውቀዋል። የአውስትሬሊያ ካፒታል ቴሪቶሪ በዛሬው ዕለት ዐሥራ ሁለት ነዋሪዎቿ በቫይረስ መጠቃትን ተከትሎ ተጥሎ ያለውን የኮሮና ቫይረስ ቀነ ገደብ ለማራዘም በእሳቤ ላይ ትገኛለች። በአሁኑ ወቅት ዐሥራ ሁለት ሰዎች ለሆስፒታል ሲበቁ ሦስት በጽኑ ሕሙማን ክፍሎች ይገኛሉ። በጠቅላላው በካምብራ በቫይረሱ የተጠቁ ሰዎች ቁጥር ሁለት መቶ ሰላሳ ስድስት ደርሷል። ዋና ሚኒስትር አንድሩ ባር መንግሥታቸው ሐሙስ ዕለት ቀነ ገደቡ የሚያበቃውን ገደብ የማራዘም ሁኔታ አስመልክተው ሲናገሩ ዛሬ ከቀትር በኋላ ስብሰባ እናካሂዳለን፣ ምናልባት እስከ ምሽት ሊዘልቅ ይችላል። ስለሆነም በዛሬው ዕለት የምሰጠው መግለጫ አይኖርም በነገ ዕለት ገና መግለጫ እንደምሰጥበት ተስፋ አደርጋለሁ ብለዋል። ኒውዚላንድ በዛሬው ዕለት 53 ዜጎቿ በቫይረስ የተያዙ ሲሆን በጥቅሉ ከኦገስት 17 ጀምሮ እስካሁን 562 ሰዎች በቫይረስ ተጠቅተው ይገኛሉ። በነገ ዕለት የሪጂናል ደቡብ ኦክላንድ ገደብ የሚያበቃ ሲሆን ኦክላንድ ከተማ ላይ ተጥሎ ያለው ደረጃ አራት ገደብ ግና እንደሚቀጥል ጠቅላይ ሚኒስትር ጄሲንዳ አርደን አስታውቀዋል። ሱዳን በትግራይ ሽምግልና የምዕራባውያን እርዳታ እየጠየቀች ነው። ምንም እንኳ በኢትዮጵያ በኩል በጠቅላይ ሚኒስትር አብድላ ሐምዶ ካሸማጋይነት የኢትዮጵያ መንግሥትና ሕወሓትን ለማደራደር የቀረበው የሱዳን እሳቤ ውድቅ የተደረገ ቢሆንም ሱዳን ጥያቄዋን አላቋረጥም ብላ እየገፋች ነው። በሌላም በኩል ሱዳን በታላቁ ሕዳሴ ግድብ ያለ መግባባት በአልፋሽቃ ድንበር አካባቢ የትጥቅ ትግል እንዲሁም ኢትዮጵያ ሱዳን ሕወሓትን ትረዳለች የሚል ክስ አቅርባ ትገኛለች። ሆኖም የሱዳን ኢነርጂ ሚኒስትር ጄይደን አሊ ኦቢድ በሕዳሴ ግድብ የመረጃ ልውውጥና አስገዳጅ ሕጋዊ ስምምነትን አስመልክቶ ኢትዮጵያ ጋር ልዩነት ቢኖራትም የሕዳሴ ግድብ ለሱዳን ትሩፋት ያለው መሆኑን ተናግረዋል። ሚኒስትሩ አክለውም ኢትዮጵያ ልኡካን ቡድን የኤሌክትሪክ ኃይል ሽያጭን አስመልክቶ ሱዳንን መጎብኘቱን ተናግረዋል። በሌላም በኩል አንድ ሪፖርት በኢትዮጵያው ጠቅላይ ሚኒስትር አብይ አህመድና በሱዳኑ ጠቅላይ ሚኒስትር አብደላ ሐምዶክ መካከል በየዕለቱ ንግግሮች እንደሚካሄዱ የጠቆመ ሲሆን የሱዳን መንግስት ሉዓላዊ ምክር ቤትን የሚመሩት የወታደራዊ ቡድኑ አብደልፋታህ አልቡህራን በኢትዮጵያ መንግስት ላይ ጫና ለማሳደር ከሕዋት ጋር እንደሚገናኙ ተመልክቷል። በዚሁ ወደ ውጭ ምንዛሪ ተመን ስነመራ አንድ የአውስትራሊያ ዶላር 61 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 73 የአሜሪካ ሳንቲም ይሸረፋል። አንድ የአውስትራሊያ ዶላር 33 ኢትዮጵያ ብር ከ21 ሳንቲም ይዘረዝራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማልን። ፐርስ ብራ ይሆናል። ዝቅተኛ 12፣ ከፍተኛ 20። አድላይድ በከፊል ደመናማ ይሆናል። ዝቅተኛ 12፣ ከፍተኛ 20። ሜልበርን በከፊል ደመናማ ይሆናል ዝቅተኛ 11 ከፍተኛ 21። ሆባርት ካፊያ ይጥላል። ዝቅተኛ 10 ከፍተኛ 18። ካምብራ ማልዳ ላይ ውርጫማ ሆኖ ረፋዱ ላይ ፀሐማ ሆኖ ይውላል። ዝቅተኛ 0 ከፍተኛ 19። ሲድኒ ፀሐማ ሆኖ ይውላል። ዝቅተኛ 9 ከፍተኛ 23። ብሪስበን በከፊል ደመናማ ይሆናል። ዝቅተኛ 14 ከፍተኛ 27። ዳርዊን ፀሐማ ሆኖ ይውላል። ዝቅተኛ 22 ከፍተኛ 34። አዲስ አበባ ነጎድጓዳማ ይሆናል። ዝቅተኛ 12 ከፍተኛ 21። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ኢትዮ ቴሌኮም በሁለት ግዙፍ የቻይና ኩባንያዎች ታግዞ ግልጋሎቶቹን ሊያሰፋ ነው። አንድ ሺህ በላይ አውስትራሊያውያን በኮሮና ቫይረስ ሳቢያ ለህልፈተ ሕይወት በቁ፣ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።